የቀድሞ የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ ባለፈው ሰኞ የኤርትራ መንግስትን በተመለከተ በአንድ ዓለም አቀፍ ብዙኃን መገናኛ ድረገጽ ላይ ባወጡት ጽሁፍን ተከትሎ ኤርትራ ምላሽ ሰጥታለች። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው የሁለቱ ሀገራት ምሁራን በበኩላቸው ሁኔታው እየሻከረ የመጣውን የተጎራባች ሀገራቶቹን ግንኙነት ይፋ ያደረገ መሆኑን ገልጸዋል። ልዩነቱ ተባብሶ ወደ ግጭት እንዳያምራም ስጋት እንዳላቸው ነው እያሳሰቡት አስማማየ ነው ዘገባለሁ። የቀድሞው ፕሬዚዳንት ዶክተር ሙላቱ ተሾመ በአፍሪካ ቀንድ ሌላ ግጭት እንዳይፈጠር ለማድረግ ጊዜያውን ነው በሚል ርዕስ በአልጀዚራ ድረገጽ ነጻ ሀሳብ አምድ ላይ ባሰፈሩ ጽሁፍ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያና በቀጠናው ሰላም ላይ አሉታዊ ሚና እየተጫወቱ እንደሆነ በመጥቀስ ይህም ሊቆም እንደሚገባ አሳስበዋል። ዶክተር ሙላቱ ባለፈው ሰኞ የካቲት አስር ቀን 2017 ዓ ም በድረገጹ በወጣው ጽሑፋቸው የሰሜን ኢትዮጵያ ጦርነትን ያስቆመው የፕሪቶሪያ ሰላም ስምምነት ፕሬዚዳንት ኢሳያስ በኢትዮጵያ ብሎም በአካባቢው ላይ ለማሳረፍ ለሚፈልጉት ተጽዕኖ እንቅፋት አድርገው እንደሚመለከቱትም ገልጸዋል። በአሁኑ ወቅት በህወሓት መሪዎች መካከል የተፈጠረው መከፋፈል የኤርትራው ፕሬዚዳንት ሊጠቀሙበት እንደሚፈልጉና በአማራ ክልል ውስጥም በእርሳቸው ቅኝት የሚንቀሳቀስ ሚሊሻ ፈጥረዋል ሲሉ ፕሬዚዳንት ኢሳያስ በኢትዮጵያ የውስጥ ጉዳዮች ውስጥ እጃቸውን እያስገቡ ነው ሲሉም ወቅሰዋል። ይህ የዶክተር ሙላቱ ጽሁፍ በሁለቱ ሀገራት መካከል ይታዩ የነበሩ የግንኙነት መሻከሮችን ይፋ ያወጣ እንደሆነ የሚናገሩት ኔዘርላንድ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት የፖለቲካል ሳይንስና የሕግ ባለሙያው ዶክተር አደም ካሴ ጽሁፉ የመንግስት ይሁንታ ያለው ነው ብለው እንደሚያምኑ ይናገራሉ። ቢያንስ ቢያንስ እንደ አማካሪ ተብሎ እንደሚታዩ ስለሆነ መንግስት በጠቅላይ ሚኒስትሩ እውቅና፣ ምናልባትም ማበረታታትም ሊሆን ይችላል ብዬ ነው የማስበው። ወደዚህም አለ ወደዛ፣ ግን ይህ ነገር ስናየው የነበረ ነው እየጠነከረ እየመጣ እንዳለ አሁን ደግሞ ብሱ አይና ያወጣ የሚባል ደረጃ ያደረሰ እንጂ ነገሩ ቆይቷል። ልዩነቱ እየጠነከረ እየሄደ እንደሆነ ግልጽ ነበረ። የቀድሞ የኤርትራ መንግስት ባለስልጣን የነበሩትና በተባበሩት መንግስታት ድርጅት እንዲሁም በዩ ኤስ ኤአይዲ ውስጥ በሚገኙ የልማት ድርጅት ውስጥ ይሰሩ የነበሩትና በአሁኑ ወቅትም ኑሯቸውን በሜሪላንድ ያደረጉት አቶ ሰመረ ሰለሞንም ጽሁፉን በተመለከተ ተመሳሳይ ያሰባላቸው ተሓተታ ብናይ ሓደ ውልቀ ሰብ ስም ጽሑፉ በአንድ ሰው ስም እንደተጻፈ ሆኖ ቢቀርብም የኢትዮጵያ መንግስት ይፋዊ መግለጫ ሳይሆን አይቀርም የሚል ግምገማ አለኝ። የዶክተር ሙላቱን ጽሑፍ ተከትሎም ኤርትራ በማስታወቂያ ሚኒስትሯ አቶ የማነ ገብረ መስቀል በኩል ምላሽ ሰጥታለች። ማክሰኞ የካቲት 11 ቀን 2017 ዓ ም አቶ የማነ በይፋዊ ኤክስ ገጻቸው ላይ ባሰፈሩት ምላሽ የኢትዮጵያ መንግስት በአስመራ ላይ ምክንያት የለሽና የተጠናከረ የትንኮሳ ዘመቻ ከፍቷል በማለት ከሰዋል አክለውም የቀጠናዊ ችግሮች መነሻ ናት ሲሉም ኢትዮጵያን ወንጅለዋል የቀድሞ ፕሬዚዳንት በጽሑፋቸው ያቀረቧቸውን ክሶች ያስተባበሉት የማስታወቂያ ሚኒስትሩ አቶ የማነም ኤርትራን በአፍሪካ ቀንድ አዲስ ግጭት እየቀሰቀሰች ነው በሚል ከሰዋል ሐሰተኛ ማስጠንቀቂያ አስተላልፈዋል ሲሉም ተችተዋል አገራቸው በኢትዮጵያ ውስጥ ጉዳይ የማደናቀፍም ሆነ ጣልቃይ መግባት ፍላጎት የላትም ብለዋል የቀድሞ የኤርትራ ባለስልጣን አቶ ሰመረ ባለፉት ቀናት የታዩት እነዚህ መለሶች መነሻቸው ከመጀመሪያውም ተቋማዊ ያልነበረው በሁለቱ ሀገራት መሪዎች ብቻ የተፈጸመው ስምምነት ነው ይላሉም አንም ዝመስለኒ ምንቀሌ ነው የዚህ ፖለቲካው እንክል እንደሚመስለኝ የዚህ የፖለቲካ አዙሪት ወይም መመላለስ መነሻው ባለፉት ስድስት ዓመታት የተከሰተውና እያደገ የመጣ ጉዳይ ነው መነሻው እንደ ኤሮፓ አቆጣጠር 2018 ከክልል ከክል መሰረት ባደረገው የሁለቱም አገራት መሪዎች በጊዜያዊ ጥቅምና ግላዊ ፍላጎት የተመሰረተ ተቋማዊ አሰራር የጎደለበት ዘለቄታዊ ሰላምና መረጋጋትን ግምት ውስጥ ያላስገባ የሁለቱንም አገሮች ስትራቴጂካዊ ጥቅሞች ያላስቀደመ መርህ አልባ መሰረት ላይ የተገነባ ግንኙነት ነው። ዶክተር አደም በበኩላቸው የሰላም ስምነቱ በመሪዎች ግንኙነት ላይ ብቻ የተወሰነ ከመሆኑ ባለፈም የኢትዮጵያ መንግስት የሰሜን ጦርነት ጥፋቶች በኤርትራ ላይ ለማሳባቢያ ያሳየ ፍላጎት እንዲሁም የኢትዮጵያ የወደብ ፍላጎት በሁለቱ ሀገራት መካከል እየታየ ላለው የግንኙነት መሻከር ምክንያት ናቸው ይላሉ። ስርዓት ባልያዘ መልኩ በግለሰቦች መካከል ብቻ በሆነ ህዝብም በማያውቀው ዓለምም የማያውቀው ስምምነት ተብሎ የተጀመረው በግለሰብ ወዳጅነት ላይ የተመሰረተ ግንኙነት የግለሰቦች ግንኙነት ሲፈርስ አብሮ ሊፈርስ የሚችል ምናልባትም አደጋ ከቅም ጋር ተይዞ አደጋ ላይ ያመጣ እንደሚችል መሰረቱ ያ ይመስለኛል። የአሜሪካ ድምፅ የዶክተር ሙላቱ ጽሁፍ የኢትዮጵያ መንግስትን አቋም ያንጸባርቅ እንደሆነ ለመጠየቅ እና በኤርትራ በኩል በተሰጡ ምላሾች ላይ የውጭ ጉዳይ ሚኒስቴር ኃላፊዎች ምላሽ ለማካተት ጥረት ቢያደርግም ምላሻቸውን ማግኘት ሳይችል ቀርቷል። ከጉዳዩ ጋር በተያያዘ አብሮ የተነሳውን ህዝባዊ ወያነ ሓርነት ትግራይ ህወሓትን ምላሽም ለማካተት ሊቀመንበሩን ዶክተር ደብረጽዮንን ለማግኘት ጥረት ብናደርግም አልተሳካም። በመቀለ የሚኖሩት የህግ ባለሙያው አቶ አወት ልጅአለም የፕሪቶሪያን ግጭት በዘላቂነት የማቆም ስምምነት የማይቀበል አለ ብለው እንደማያምኑ ገልጸው፣ በህወሓት አመራሮች መካከል የተፈጠረ ልዩነት ቢኖርም ማንኛቸውም ግን ጦርነት ድጋሜ እንዲቀሰቀስ ፍላጎት የላቸውም ሲሉ ምልከታቸውን ያጋራሉ። በፕሪቶሪያ ያልተደሰተ ቡድን አለ ብዬ አላምንም። አርቲክሉ ላይ ያለ ክስ እንግዲህ በኤርትራ በኩልም መልስ እንደተሰጠ አይተናል። አርቲክሉ ላይ ጦርነቱ እንደ መልካም አጋጣሚ ተጠቀመ ይላል የኤርትራ መንግስት። አቶ የማነ ደግሞ መልስ ሲሰጡ ምንድነው የሚሉት? ተጋብዘን ተጋርዘን ነው፣ ወደ ትግራይ እየገባ ነው ይላል። አሁን የተጻፈውን የኤርትራ መንግስት ባህሪ ያኔ ማይታወቅ ሆኖ ነው ወይ የሚል ነው ለእኔ አሁን ጥያቄ ያነሳብኝ ማለት ነው። ያ ሆነ ከትግራይ ጋር እንደዚህ ከአንዱ በሰላም ስምምነቱ ደስተኛ ካልሆነ ቡድን ጋር ሆኖ ችግር ሊፈጥሩ ነው ምናምን የሚል ለእኔ ብዙ ሴንስ አልሰጠኝም። አሁን እኔም እንደማየው ማለት ነው፣ እዚህ ክልል አንዳንድ ልዩነቶች አሉ አመራሮች ሰዎች ይለያዩ ምናምን ያለን ግን በሰላም ላይ ያላቸው አቋም ግን እኔ ተመሳሳይ ነው። በየጊዜው እየሰፋ የመጣው የሁለቱ ሀገራት ግንኙነት መሻከር በቀጣይ ምን ያስከትል ይሆን የሚል ስጋትን ማጭሯል። በሁለቱ ሀገራት መካከል ጦርነት ይኖራል ብሎ እንደማያስቡ የሚናገሩት ዶክተር አደም ስጋቱ ግን እንዳለ ይናገራሉ። በኢትዮጵያ መንግስት ወደ ጦርነት የመግባት እድሉ የሚሰፋው አንደኛ በፌዴራል መንግስትና በህወሀት መካከል ያለው ነገር ከጠበበ ነው። ያ ደግሞ በቀላሉ የሚሆን ነገር አይደለም እና በዛ ውስጥ ወደ ጦርነት እንገባለን የሚል ባጭር እንመለከተው እንገባለን የሚል ልትል የለይም ግን ግን ጦርነት ሊጀምረው በኢትዮጵያ በኩል ነው ብዬ ማስበ ሳየው ግን ያሉትን ሁኔታዎች እሱ ይመለከታቸው። ይሄ አሁን ዝም ብሎ ግርግሩ ውጥረቱ የሚቀጥል እንጂ በኢትዮጵያ በኩልም ነገሮች ተመቻችተውላቸው ፍላጎት የፖለቲካ ፍላጎት ቢኖር እንኳን አሁን ባለው ሁኔታ አቅሟ አለ ብዬ አላስብም። ከዛ አንጻር በቅርብ ጊዜ ጦርነት ይጀምራል የሚል ሀሳብ የለኝም። አቶ ሰመረም ይህንኑ ስጋት ይጋራሉ። ኃላፊነት ስጎደሎ መምልላስ ይህ ኃላፊነትየጎደለው መመላለስ መቼም ቢሆን ለሁለቱም ህዝቦች ጥቅም ሊሆን አይችልም። እየተባባሰ ያለውን ሁኔታ በጥሞና ከመክታት ይልቅ ወደ ባሰ መሳሳብ የሚወስደውን መንገድ እንደ መምረጥ ብቻ ተደርጎ ነው ሊወሰድ የሚችለው። ኃይል ወደ ታከለበት ግጭት እንዳያድግ ደግሞ ከባድ ስጋት አለኝ። ማንም ከዚህ በኋላ ጦርነትን ለማስተናገድ የሚችልበት ፍላጎት የለውም የሚሉት የህግ ባለሙያው አቶ አወት ልጅ አለም በሀገራቱ መካከል ያለ ማንኛውም ልዩነት በውይይት እንዲፈታ አለም አቀፉ ማህበረሰብ ግፊት እንዲያደርግም ተማጽነዋል። ችግርም ቢኖር በጠረጴዛ እንፈታው፣ ጦርነት የሚባል ነገር ከዚህ በኋላ መኖር የለበትም የሚል አቋም ቢያዝና አንዳንድ አለመግባባቶች ቢኖሩ ለምሳሌ ፕሪቶሪያ ሰላም ስምምነት አተገባበር ላይ አንዳንድ ያልተፈቱ ነገሮች እንዳሉ ሁላችን የምናውቀው ነው። ግን ያም ቢሆን በጠረጴዛና በጠረጴዛ ብቻ በሰላምና በህግ አግባብ ብቻ መፈታት አለባቸው የሚል አቋም መያዝ አለበት የአለም ማህበረሰብ እንደዚህ አይነት እሾዎች አሁን እየተነሱ ነው። እንደዚህ አይነት ነገር መኖር የለበትም፣ በዚህ መንገድ መፍታት አለባቸው የሚል ጫና ማድረግ አለበት የሚል ሀሳብ አለ። ከኢትዮጵያና ኤርትራ ጦርነት በኋላ ሁለቱ ሀገራት ለሀያ ዓመታት ድንበሮቻቸውን ዘግተው ቆይተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ውጥረት ተወግዶ ሰላም መስፈልም ችሎ ነበር። ሁለቱ ሀገራት በመካከላቸው የአየር ትራንስፖርት ማስጀመርን ጨምሮ ኤምባሲዎቻቸውን መልሰው በመክፈት የሁለትዮሽ ግንኙነታቸውን ወደነበረበት መመለስ የቻሉ ሲሆን ይህም ጠቅላይ ሚኒስትር አብይ አህመድን የሰላም ኖቤል ተሸላሚ እንዳደረጋቸውም የሚታወስ ነው። በሰሜኑ ጦርነት የኤርትራ ወታደሮች ከፌዴራል መንግስት ኃይሎች ጋር በመሆን በትግራይ ክልል የዜጎችን ሰብአዊ መብቶች በመጣስ ይከሰሳሉ። ይህ ጦርነት በፕሪቶሪያ የሰላም ስምምነት መቆሙን ተከትሎ ብዙም ሳይቆይ ግን በኤርትራ መንግስት አቋም የኢትዮጵያ አየር መንገድ ወደዚያች ሀገር የሚያደርገውን በረራ አቋርጧል። በአዲስ አበባና በአንዳንድ ሰሜን ከተሞች ደግሞ በኤርትራውያን ላይ የጅምላ ስር እርምጃዎችን የተመለከቱ ቅሬታዎችን ጨምሮ የሁለቱ ሀገራት ግንኙነት እየሻከረ ስለመሆኑ የሚያሳዩ ምልክቶች ታይተዋል። የዚህ ሳምንቱ የቀድሞ ፕሬዚዳንት ዶክተር ሙላቱ ተሾመ መጽሑፍም ሆነ የኤርትራ የማስታወቂያ ሚኒስትር ምላሽ የእነዚህ ክስተቶች ክትያው ነው የመጣ ነው። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ።